ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች። እንደምናመሻችሁ በዛሬው የጋቢና ጉዞ በጉለሌ ክፍለ ከተማ በወንድ ሕጻናት ላይ የደረሰ ጾታዊ ጥቃት ላይ እናተኩራለን። ብዙ ነገር በቃ ምኞች ነበረ። ለነገ ጠዋሪ ይሆነኛል ብዬ ነበረ ምመኘውም ማስበው አሁን እንኳን ይህንን እንዲያስጣቶ ጭራሽ ሊደበድበኝ ይመስላል። በቃ ልጅ በቃ ምን ሆኑም እኔም ተበላሽታል አይምሮ እሱም አይምረው ተበላሽታል። ጠላቸ ወናችን ደካማ ስለሆነ ድሃ ስለሆነ እንደ ቆሻሻ ስለተቆጠር እሱ ሁሉ የሚያዩኝን ወገና ያጣ ነው። ዛሬ እኔ መርጆ ነው ያወጣሁት። አልቅሽም ከምቀብረውም ከናግሬን በማወጣውም የለም ህግ ህዝብ ፍረደኝ፣ ህግ ፍረደኝ። ቤተሰቦች የፍትህ ያለህ እያሉ ነው። ህጻናቱ አካላዊና የሥነ ልቦና ጉዳት ደርሶባቸዋል። ከነዚህ ልጆች ጋር እንዳትሉ ይሏቸዋል። አንድ ሁለተኛ ደግሞ ኢቭን እኮ ትምህርት ቤቱ ላት ተገልግለዋል። ተጠርጣሪው የ19 ዓመት ወጣት ሲሆን በቁጥጥር ስር መዋሉን ከፖሊስ አረጋግጠናል። ያው ተጠርጣሪው ማረሚያ ቤት ነው ያለው፣ ገና ውሳኔ አላገኘም በፍርድ ሂደት ላይ ያለ ኬዝ እንደሆነ ነው። በዚህ ጉዳይ ላይ አስተያየቶቻችሁን እንድትልኩ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። ሰሜን ኮሪያ ለውይይት ዝግጁ መሆኗን አስተማማኝ በሆነ መንገድ መግለጽ የምትችለው የኒኩሌር ሚሳይል ሙከራዋን ስታቆም ብቻ ነው ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቴለርሰን ዛሬ ሰኞ አስታወቁ። ሰሜን ኮሪያ ተምዘግዛጊ ሚሳይል በመተኮስ ትንኮሳ ሳት ታካሄድ የቆየችበት ብዙ ጊዜ እንደሌለ ያስታወሱት ቴለርሰን ስለዚህ አሉ። ለእኛ ልታረጋግጥልን የምትችልበት ብቸኛውና አስተማማኙ መንገድ ያን ተንኳሽ የሙከራ ተኩስ ማቆሟ ነው። የአሜሪካ ውጭ ጉዳይ ሚኒስትር ይህን የተናገሩት የደቡባዊ ምስራቅ እስያ የአገሮች ማህበር አህጉራዊ ስብሰባ ከሚካፈሉበት ከማኒላ መሆኑም ተመልክተዋል። በተያያዘም የዩናይትድ ስቴትስ ሰሜን ኮሪያ ላይ ያሳደረችውን ጫና የደቡብ ኮሪያው ፕሬዚዳንት ሙን ጄኢን መደገፋቸው ተገለጸ። ፕሬዚዳንት ሙን ይህን ድጋፍ ያሳዩት ለሰሜን ኮሪያ ያቀረቡትን ምክርና አስተያየት ፒዮንግያንግ በማጣጣሉ እንደሆነም ታውቋል። ሙን ዛሬ ሰኞ ከእረፍት ቆይታቸው በመመለስ ሰሜን ኮሪያ ሁለተኛውን የተሳካ የሚሳይል ሙከራ ካካሄደች ወዲህ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ለመጀመሪያ ጊዜ መነጋገራቸውም ታውቋል። ሁለቱም ዋሽንግተን ሶልም፣ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሰሜን ኮሪያ የጣለውን ማዕቀብ እንደሚደግፉ አረጋግጠዋል። አሁን አዲሱ ማዕቀብ ሰሜን ኮሪያ ላይ በአንድ ዓመት ውስጥ ብቻ የአንድ ቢሊየን ኪሳራ እንደሚያደርስባትም ታውቋል። የአውስትራሊያው ባህር ኃይል ባለፈው ቅዳሜ በአውስትራሊያው ምስራቃዊ የባህር ወደብ ወድቆ የጠፋውን የዩናይትድ ስቴትስ አውሮፕላን ማግኘቱን አስታወቀ። የአውስትራሊያ መከላከያ ሚኒስትር ማርሲ ፔይኔ ባወጡት መግለጫ እንዳስታወቁት የዩናይትድ ስቴትሱ ሰርጓጅ አውሮፕላን የወደቀው ሸዋል ዋተር ቤይ በሚባለው በንጉሳዊው የባህር ኃይል መርከብ ማረፊያ አካባቢ ነው። የሲድኒው ሄራልድ ጋዜጣ ባወጣው ዘገባ የባህር ኃይል ዋናተኞች ከሰራተኞች ጋር ሆነው የውሃ ውስጥ ተሽከርካሪዎችን በመጠቀም ፍለጋቸውን እንደቀ የሚቀጠሉ ናቸው፣ ሲል አትቷል። ከጠፋው የዩናይትድ ስቴትሱ ኤምቪ ስላሽ 22 ኦስፔሪያ 23 ሰዎች በህይወት እንደተገኙ ሲሆን ሶስት የባህር ኃይል አባላት ግን እስካሁን አለመገኘታቸው ታውቋል። በመጨረሻም በደቡባዊ ቻይና ባህር ውዝግብ ላይ አንድ አይነት አሳሪ ህግ እንዲወጣ ዩናይትድ ስቴትስ፣ ጃፓን፣ አውስትራሊያ ዛሬ ሰኞ ባወጡት ማሳሰቢያ ያስታወቀ። በአካባቢው ያለው ውዝግብ እንደሚያሳስባቸው የገለጹት የሶስቱ ሀገሮች ውጭ ጉዳይ ሚኒስትሮች የደቡባዊ ምስራቅ እስያ የሀገሮች ማህበር ስብሰባ በሚካሄድበት በፊሊፒንስ ተገናኝተው የጋራ መግለጫ አውጥተዋል። ለዛሬ ያዝንላቸው ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዘገባዎች ልመልሳችሁ። የጋቢና ጉዞአችን ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አድራጋው አብረን ካድማስ እንሻገር እንላችኋለን። በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ አባዲና የተባለ በሚጠራው አካባቢ በአንድ መንደር ውስጥ የሚኖሩ ከሰባት በላይ አዳጊ ወንድ ልጆች ላይ የመደፈር አደጋ ለደረሰባቸው ልጆቻችን የሕክምናና የሥነ ልቦና አገልግሎት የሚሰጠን አጣን፣ ልጆቻችንንም የምናደርስበት ግራ ገባን ሲሉ ተናገሩ። በልብስ አጠባና በጽዳት ስራ የተሰማሩና እጅግ በከፋ ድህነት ውስጥ የሚገኙ መሆኑን የተናገሩት እናቶች ጥቅስ በዚህ ኑሮ ሁኔታ ላይ እንዴት እንደምንቋቋም ግራ ተጋብተናል ብለዋል። ህጻናቱን በመድፈር የተጠረጠረው ወጣት በእስር ላይ እንደሚገኝና መዝገቡ ውሳኔ ሳያገኝ አንድ አመት መቆጠሩን ገልጸዋል። በወረዳው በሴቶችና ህጻናት ላይ የሚሰሩ ወጣቶች ህጻናቱ በደረሰባቸው አደጋ መጎዳታቸውን ማየታቸውን ገልጸው አምስት ህጻናት መደፈራቸውን የሚያረጋግጥ የህክምና ማስረጃ አይተናል፣ እሱም ለፍርድ ቤት ተያይዟል ብለዋል። በጉዳዩ ላይ ቤተሰብ፣ የህጻናትና ወጣቶች ባለሙያ፣ ፖሊስ፣ የህክምናና የስነ ልቦና ባለሙያ አነጋግረናል። ተከታዩ የ ጽዮን ግርማ ዘገባ ሁኔታውን በስፋት ይዳስሳል። ይህንን ዘገባ ለማጠናቀር በርካታ ሰዎችን አነጋግረናል፣ በሰነድ የቀረቡ መረጃዎችን ተመልክተናል፣ የመኖሪያ መንደሩንም የጎበኙ ሰዎች አነጋግረናል። ካገኘነው መረጃ ለመረዳት እንደቻልነው አዳጊ ልጆቻችን የወሲብ ጥቃት ተፈጽሞባቸዋል በሚል ለፖሊስ ያመለከቱ እናቶች ቁጥር ሰባት ነው። ነገር ግን ፖሊስ አጣርቶ መዝገቡን ፍርድ ቤት የወሰደው ቁጥር የተወሰኑትን ብቻ ነው። ድርጊቱን በልጆቹ ላይ ፈጽመዋል በሚል የተከሰሰው ተጠርጣሪ ወጣት 19 ዓመቱ ነው። በማረሚያ ቤት በእስር ላይ የሚገኝ በመሆኑና ጉዳዩን በፍርድ ሂደት ላይ ያለ በመሆኑ ስሞችን ከመግለጽና በዝርዝር ጉዳዮች ላይ ዘገባ ከማቅረብ ተቆጥበናል። ይህ ዘገባ ለመዳሰስ የሚሞክረው እነዚህ ወንድ ህፃናት የፆታ ጥቃት ደርሶባቸዋል ከተባለ በኋላ በመንደራቸውና በትምህርት ቤት እያጋጠማቸው ነው የተባለውን የመገለል ጥቃት ነው። ልጆቻቸው በአንድ አካባቢ ነዋሪ እንደሆኑና የስድስት የሰባት የስምንትና የዘጠኝ ዓመት ተቀራራቢ ዕድሜ ላይ የሚገኙ ወንድ ህጻናት እንደሆኑ ይናገራሉ። ወላጆቹ እንደሚሉት ድርጊቱ ፈጽሟል የተባለው ተጠርጣሪ የ19 ዓመት ወጣት ነው። በዛው መንደር ውስጥ የሚኖሩ የአንድ ሰፈር ልጅ ሲሆኑ በኑሮው ደግሞ ከህጻናት ወላጆች የኢኮኖሚ አቅም ሻል ካለቤተሰብ የመጣ እንደሆነ ይገልጻሉ። መንደራቸውም ሰዋራ የሆነ ግቢና ገደላገደል አካባቢ መሆኑን ጠቅሰው ግንቦት 7 2008 ዓ ም አንዲት እናት በልጃቸው ላይ ያልተለመደ ነገር ሲፈጸም እጅ ከፍንጅ ይዣለሁ ብለው ለፖሊስ ማሳወቃቸውን ይናገራሉ። የኚህን እናትም ሆነ የልጃቸውን ማንነት የመደበቅ ኃላፊነት ስላለብን እናት አንድ ብያቸዋለሁ። አደጋው ደረሰ ከተባለበት ጀምሮ ልጃቸውን ለማሳከምም ተረጋግቶ ትምህርቱንም እንዲቀጥል ለማድረግ ከሌሎች እናቶች ጋር በመሆን ያልሞከርነው ነገር የለም ይላሉ። ጎናችን ደካማ ስለሆነ ድሃ ስለሆነ እንደ ቆሻሻ ስለተቆጠር እሱም ሁሉ የሚያይልን ወገና ያጣ ነው። እኔ ሮጣለሁ፣ ደከመኝ አልልም። ማያትም ደከመኝ ሰለቸኝ አትልም፣ እንሮጣለን። ተሰሚነት ነው ያጣ ነው። ልጆች አሁን በምን ሁኔታ ላይ ይገኛል? በጥንቀት ላይ ነው። ህይወቴን ላጥፋ ነው። በቃ ሰፈር ለማቃጠል ራሱ እሳትና በርበሬ ለቆ ሰፈሩ እንዲቃጠል የሚፈልግ ነው። ለምን ከህብረተሰቡ የማጋለል ከትምህርት ቤት የምድል አጦ ትምህርት ቤት ሁሉ መግባት አጦ። ሌላ ክፍለ ከተማ ነው የኔ ልጅ የሚማረው ትምህርት ቤት ፎርም ሞልቼ ጨርሼ አልቀበልሽም ብሎ ነው ያባረረኝ። ማስረጃ ሁሉ በጃ አለ፣ በጃ ይዤዋለሁ። መደፈራቸው በህክምና ተረጋግጧል ህጻናቱ አዎ፣ የአምስቱ በእርግጥና ተረጋግጦ የአምስቱ አሁን ፍርድ ቤት ያውቀዋል። የሌሎች አይታወቅም። የሌሎች አምስቱ በትክክለኝነት የመደፈሩ ወንጀል ታውቆ ነው አሁን ፍርድ ቤት ሰነድ የአምስቱ ብቻ ነው የሚጠራ፣ የሌሎች አይጠራም። ማን ነው መደፈራቸውን ያረጋገጠው? የትኛው ሆስፒታል ነው? ጥቁር አንበሳ። ይህን ማስረጃ ጥቁር አንበሳ ሆስፒታል ሰጥቷችኋል ለእናንተ? አዎ፣ በትክክል የተደፈረበት ማስረጃ ጥቁር አንበሳ ነው የሰጠልን። አሁን ልጁ በአግባቡ ህክምና አግኝቷል ያገኘው የዚያን ጊዜ ብቻ ጥቁር አንበሳ የኤችአይቪ የልዙ ምናልባት የተፋሪት አለበት እንዳይተላለፍ የኤችአይቪ የአንድ ወር መድኃኒት ብቻ ሰጡኝ እንጂ ከዚያም ውጭ ምንም ነገር ያገኘሁት ነገር የለኝም። እኛ ሀገር ድክመታችን ምን ላይ እንደሆነ ይሄን እንደሁ የሚወርሱት እኔ አላውቅም። ይሄን እንደሁ የሚያስወርሱት ለሀገራችን የምትረከበው ዜጋ ሄት ሆነ እኔ አላውቅም። ልጄ እኔ የሰው ብሻ ጥቤ ነው የማሳድገው። የሰው ፍርፋሪ አምጥቼ ነው ማበላው ተምሮ ከፍተኛ ደረጃ ይደርስልኛል የምለው በቃ ተስፋ የመቁረጥ አልቆርጥም። የምን ነው የምታገለው? እስካሁን ድሮስ አባቱ ጡረታ ወጥቶ አስም በሽተኛ ነው። ሆስፒታል ገብቶ ነው አሁን የወጣ እጢ ሶስት ያለበት አይችልም ተብሎ ነው የወጣ። አባቱ በሽተኛ ነው። ቤት ነው የሚውለው። ልጆት በቆይታ የመረጋጋት ባህሪ አላሳየም። እሱ ራሱ ወንጀል ሊፈጽም ሲል እኔም የማረጋጋው ባለኝ አቅሜ፣ በቃ ትታሰራለህ አንተ። ይሄ ቀፋፊ ነው። ይሄ አይደረግም። አየሁ በሰንሰለት ታስሮ እንደታሰራ አንተም ትታሰራል። ምንም ነገር እንዳሰራ የማረጋጋት ነው ድል የምሰጠው። እንዲሱ ህይወት የላጥፋ ከዚህ ሰፈር እሚሂድ በቃ። ሲጫወቱ ልጆችም የመገለል ጠባይ ነው ያለው የሚያሳየኝ ጠባይ። የሽንቱን ሆነ የምኑ እናት ነኝ እና ገመና አሸሽጋለሁ። ግን ከልጆች ጋር የመገለል ጠባይነቱ ወጥቼ እንደ እናትነቴ ሳይሆን ሰላማ አይጫወቱልኝም። ወላጆቹ በልጆቻቸው ላይ ተፈጸመ የሚሉት ድርጊት ከመቼ ጀምሮ ይፈጸም ለምን ያህል ጊዜ ሲፈጸም አያውቁትም። ልጆቻቸውም ለወላጆቻቸው አልተናገሩም። ያልተናገሩበትም ምክንያት ለፍርድ ቤት አስረድተዋል ብለዋል። ወላጆቹ እናት ሁለት ያልኳት፣ ሌላኛዋ የስድስት ዓመት አንድ ልጅ ያላት እናት ናት። በየሰው ቤት ልብስ እያጠበች እና እንጀራ እየጋገረች ልጇ እንደምታሳድግ ገልጻልኛለች። እናቷ ግን ልጇን ይጠብቁላት እንደነበርም ተናግራለች በመጨረሻ በልጄ ላይ የተፈጸመውን ድርጊት በዚህ መልኩ አወቁ፣ ትላለች ፖሊስ፣ ጠራ ሪፖርት ሲያደርጉ ማለት ነው። እነዚያ የተደፈሩት ልጆች እታሌም እታሌም አለበት ብለው ተናገሩ። የዛ ሰዓት ደግሞ የኔ ልጅ ታሙ ነበረና ልናሳክም ይዘን ስንሄድ ያው አንዴ እንዲህ ከንጽና ጉለት ነው ምናምን አሉ። ሐኪም ቤ ጨርሻ ልዛ ስንሰማ እንዲህ የመደፈር ነው ምናምን ተባለ። የልጁ አያት በበኩላቸው በልጁ ላይ አንዳንድ ምልክት አይተው እንደነበር ገልጸው ግን ከህመም የመጣ መስሏቸው ጤና ጣቢያ ወስደውት እንደነበር ይናገራሉ

እንዲረጋጋልኝ እንደው ትንሽ ለውጥ ያለ ነገር ቢያገኝ ልጄም። እንታር እናት ሁለት ያልኳት የዚህ የስድስት ዓመቱ ታዳጊ እናት ልጇ ከደረሰበት ጥቃት በተጨማሪ ተረጋግቶ ትምህርቱን መማር እንዳልቻለ፣ በሰፈር ውስጥና በትምህርት ቤት እየደረሰበት ያለው መገለልን መቋቋም እንዳልቻለ ትገልጻለች። ጎርስ ተማሪ ነበረ፣ ማንም ነበረ። አሁን በቃ ሁሉም ሻሸሹት። ከትምህርት እንደካማ ሲሆን ማለት ነው። በቃ የሌለ ነበር፣ ምንም በቃ ራሴ መሆኑን የሚያጠውት እናትም ያው በሽተኛ ናት። የምንመጤን አይለቅም። በቃ እሷ ራሷ በቃ የምትሆነውን መረጣቸው በቃ ምንም በቃ ምን ምን ምን ብይ ልንገርሽ፣ ከንግግሩ መታሽ ብታይ ልጆቹ እንዴት እንደሚሆኑ በቃ ሰፈር ውስጥ እንዴት እንደሚሆኑ የሰፈሩን ሁኔታ ብታይ በቃ በጣም ታዝኛለሽ። ያኔ ከምናገሩ የብለጥ ማለት ነው። እናት ሶስት ያልኳት ሌላዋና ልጇ ሰባት ዓመቱ እንደሆነ የገለጸችልን እናት ይህን ነገር ከማወቀው በፊት ልጇ ቀደም ብሎ ታሞ እንደነበር ትናገራለች። እኔ ያላወቅኩትም ቆሰለ የሰፋሁት በአንተ ነበር እሱ የፈቀፈቀው መሰለኝ። ኳስ ይወዳል ኳስ ይጫወት አፍ የቆሰለ ከትምህርት ቤት ምግብ ስለሚበላ እዛ ምችም ብሎት መስሎኝ አኪም ቤት ይዤ ሂጅ አለው ይዤ ሲሄድ ምንድን ነው ስላቸው ይሄ አሞክሲኒ ሰጡት። አይበላ አይጠጣ አያወራ በጨው የዘፈዘፍ ምን እያልኩ ኧረ ይሄ አደጋ ነው ውሰጂው አሉኝ። ጎረቤት ስወስደው ጉድፍ ነው ብሎ አሞክሲኒ ሰጡኝ። አሞክሲኒ መውሰድ አልቻለም። ሽቶ ምናምን ፍንድሻ አሉኝ ጎረቤት። የጓደኛዬ አምጥታ ሽቶ ነፋች በተኛበት። አሁን ልጁ በምን ሁኔታ ላይ ይገኛል? ሰገር ስራ አይቆጣጠርም፣ ሽንት አይቆጣጠርም፣ ምግብ አይበላም፣ ይጮሃል፣ ያለቅሳል። በዚህ ደረጃ ነው ፓምፐርስ ቋጥሬ አሁን በፓምፐርስ ቋጥር ነበር። ያሳክከዋል ሲም ያሳክከው እሱ ራሱ ስቅቅ ሲልብኝ ሲገዝቼ በፎጣ ነው ማስተኛው። ትምህርት ቤት ይሄዳል። አዎ ይሄዳል፣ ትምህርት ቤት ይሄድ ነበረ። ልጆች እንዲህ ተደረገ እንዲህ ያደረጉ ብሎ ይሉኛል። እማኔ ባልማር ብሎ ሲለኝ አይ የዘንድሮ ተማሪ የሚቀጥለው አላህ ያቀልሃል ይበል ብዬ ለአስተማሪም ሂጄ ተናግሬ ያለው የክፍል አላፊን ተናግሬ ያለው ተራሱ የሚቀመጥ ነበረ ልጆችም እንደዚህ ብላቸው አትበሉ ብለው አስተማሪም ተናግሬ ያለው ሽንትም ሰገራም ሲለቅም፣ የሷ እንደዚህ ችግር ስላለበት ነው ብዬ ተናግሬያታለሁ። ከግቢም ወጥቶ አየር ያለበት ጋር ብቻውን ሲናገር ተናግሬያታለሁ። ይሄ ይሄ ችግር አለበት፣ ሞራን ስጡ ብዬ ተናግሬያታለሁ። ግን ትምህርት ቤቶቹ ምን አረጉለት? ልጆች እንዲህ የሚልህ ማን ነው፣ እንደዚህ የሚያስጨንቅህ ማን ነው ብለውታል። ይሁን የሚቀጥለው እዛ ትምህርት ቤት አልማርም ብለውኛል። ፍርድ ቤት ደግሞ ሂደን ምንም ትክክል ያገኘን ነገር ስለ ልቦና ብላ ስንናገር ምንም ነገር ያገኘ ወረዳ ዘጠኝ ስንሄድ ክፍለ ከተማ ክፍለ ከተማ ስንሄድ ወረዳ ዘጠኝ እንደዚህ ሲያመላልሱም ሲያመላልሱ ስለዚህ አሁን ልጆቹ ምንድን ነው የሚያስፈልጋቸው ትላላችሁ? አንደኛው ስለ ልቦና፣ ሁለተኛ ደግሞ ወተት ወተት ነገር አጥሚት ነገር ከሆነ እነሱን ሲሰጡን መረቅ ነገር አጥሚት ነገር ፈሳሽ ነገር ስጧቸው ነው የሚሉ እንኳን አጥሚት እንሰጣ እኛ የጠራ እንኳን የቧንቧ ውሃ እንኳን አናገኝም። ግማሽ ቅጣት ፈትላ ነው ግማሽ የሰው ቤት ልፋትላ ነው ግማሽ ጽዳ ሰርታ ነው ይሄ ነው ግማሽ የልጅ እናት ነው። ምንም የወንድ ጨብቆ ነው ሜረባም አንድም የለም ሁሉም ችግርተኛ ነው። ምን ተሰማሽ አንቺ እንደ እናት ይሄ ነገር ሲያጋጥም ወንጀል እንኳን አላጎረስኩት ልጅ እንደዚህ ሲሆን ምን ይሰማኛል? እኔም ህይወቴን አጠፋ ነበረ። እንግዲህ እኔ ልጅ የነገ ሀገር ተሸካሚ ሆኖ ይጠብቀኛል የሚለው ልጅ ጥሩ አስተሳደጋ ስድጌ ህይወትን ተበላሽቶ እንዲ ሲሆን እራሴ ህይወትሽ አጥፊ አጥፊ ነው የሚለኝ ሳየው በወንድሞቹ ሳየው እንጂ ሲሆን ማፈን ሲበን ብድግ ብሎ ሲነሳን የሚነሳለው ባለቤቴ ምስኪን ነው። ድንጋይ ተጠድር የማመጣው እንደውም አሁን ጨካኝ ሁኜ ተዋህጄ ነው እንጂ ጓደኞቹ እንዳትቀላቀል፣ ጎረቤት እንዳትቀላቀል ይሄ ተበላሸ ልጅ ነው ብለው ሲሉት፣ አንዳንድ ህይወትሽ አጥፊ አጥፊ ሲሉ ነው ቢለኝ እንጂ እኔ ምን ምን የሚሰማኝ ነገር ሲያወላ ድፍረደኝ፣ በእኛ ይብቃ። ምን ይላለው ብለሽ ነው ይሄ ዛሬ እኔ መርዶ ነው ያወጣሁት። አልቀሸም ከመቀብረውም ተናግሬም በማወጣውም የለም ህግ ህዝብ ፍረደኝ ህግ ፍረደኝ። ወላጆቹ እንደሚናገሩት ሁኔታው ይፋ ከተደረገ በኋላ እሱም እሱም በሚል ጥቆማ ጥቃት ደረሰባቸው የተባሉ ህጻናት ዘጠኝ እንደነበሩ ነው። ሁለቱ ቤተሰቦቻቸው ለፖሊስ ሳይናገሩ ልጆቻቸውን ይዘው አካባቢውን ለቀው ሄዱ አሉ። ካመለከቱት ከሰባቱ ውስጥ ደግሞ አምስቱ ብቻ ናቸው መጥሪያ ደርሷቸው ፍርድ ቤት የቀረቡት ብለዋል። አራተኛዋ እናትም በተመሳሳይ አስቀድማ እንዳላወቀች ትናገራለች። አሁን ልጇ ከኩዮቹ ተገሎ እንደሚገኝም ትገልጻለች። በቃ ልጄ እንደፊት አይደለም። በቃ ምን ብዬ ልንገርሽ እንጃ፣ ቃላት ያጥረኛል፣ መናገር እንኳን ብዙም አልችልም። ጎረቤት ሁሉም ያመናጭቋል። እንደፊት ሁሉም መጫወት አይችልም። የቢቻው ነው የሚጫወተው፣ እንደፊት አይደለም። በፊት በጣም ነበረ ሰፈር ሰው የሚወደው አሁን እንኳን ሰፈር ሰው እቤት ኪራይ እንኳን በሰፈር አለ ብሎ የሚቀንስ በኬጄ ስጠይቃ የምታከራየው ቤት እንኳን አላከራይም ብላ ከለከለችኝ። በዚህ የመጣ ማለት ነው። በፊት እንደዚህ አልነበረም ሁሉ በጣም የወደው ነበረ። ግን አሁን ያለበት ሁኔታ ያው ሰፈር ሰው በቃ ማንም አያስጠጋቸውም፣ አይገቡም ራሳቸው ገለልተኛ ሆነው ነው በቃ የሚጫወተው። ለምንድን ነው የተጎዱት? ለምንድን ነው የተጎዱት እነሱ ሆነው ለምንድነው ሰው የሚያገላቸው? እኔ እንጃ እኔ አላውቅም። በቃ እንኳን አይደለም ቤት ኪራይ አጥተናል፣ በእነሱ እየመጣ ማለት ነው። አምስተኛዋ እናት ተስፋ ቆርጫለሁ አሉኝ። እኔ በቃ በጣም ሀሳብ ይሄ ምኞቴ ብዙ ነበር። በፊት ደግሞ ብዙ ራሱ በጣም ጸባይተኛ ነበር ሰው ቀና ብዙይ ነበረ እና ደግሞ በቃ ተስፋ ነበረ እንደሱ አንደኛ አንድ ልጄ ነው እኔ እና ብዙ ነገር በቃ ምኞት ነበረ። ለነገ ጠዋሪ ሊሆነኛል ብዬ ነበረ ምመኘውም ማስበው አሁን እንኳን ይህንን ሊያስጣጡ ጭራት ሊደበድበኝ ይመስላል። በቃ ልጁ በቃ ምን ሁሉም እኔም ተበላሽቷል። አይምሮ፣ ስም አይምሮ ተበላሽቷል። በቃ ሰው ቀና ብሎ ሁሉም ሰው ይወደው ነበረ። አሁን ራሱ ይሄ እኮ ባለጌ ልጅ ነው ይሄ እንዲህ እንዲህ የደለ የተደረገ ልጅ ነው እያሉ በቃ ጎረቤቱ ራሱ ብታይ ገለልተኛ እያደረጉት ውስጤ ራሱ ቆስሏል። እኔ ይህን ብዬ ልንገርሽ። በቃ ያው የናት ነገር ታውቂያለሽ። እንግዲህ ምን ልበልልሽ። በቃ ብዙ ተስፋ ነበረኝ። በቃ ተስፋዬ ተቆረጠ። ልጆት ቢያገኝ የሚፈልጉት ነገር አለ? በሕክምና ወይም ሌላ ነገር? እስቲ ለልጆት ምንድን ነው አሁን ልጄ ሊያገግም ይችላል ብለው የሚያስቡት? እኔ አቅምም የለኝም ደግሞ እኔ ምንም ማድረግም የተመጣጠንም ነገር ገዝቼ ማብላትም አልችልም። እኔ የሰው ልብስ እያጠብኩ ነው የምኖረው። ባለቤትን ደካማ ነው፣ ጥበቃ ነው የሚሰራው። በዛ ላይ የቤት ኪራይ እየከፈልን ነው የምንኖረው። ያ የሚሰራው የቤት ኪራይ ነው። እኔ እራሴ ተዋሩጭ ልብስ ምናምን አጣጥቤ ነው የምኖረው። የእሱም ደግሞ ይሄን ብዬ አስፈላጊ የሱን ሊዘነባ ነገር ወይም ደግሞ መግዛትም አልችልም። ምንም አቅምም የለኝም። በቃ ዝም ብዬ ማየትና ማልቀስ ብቻ ነው። በቃ አስራ ስምንት ዓመት እንደሞላት የነገረችን ስንታየው ሽመልስ ጉለሌ ክፍለ ከተማ ወረዳ ዘጠኝ እኔ በምኖርበት ሰፈር ነው ትላለች። በወረዳው በሴቶችና ህጻናት ውስጥ በበጎ ፈቃደኝነት እንደምትሰራ ገልጻ ይህንን የልጆቹን ሁኔታ ከሰማች በኋላ ከወላጆቹ ጋር በርከት ያሉ ቦታዎች አብራ እንደሄደች ትናገራለች። የተሰጣቸውም ሆነ ያገኙት አገልግሎት በቂ አይደለም ትላለች። በተለይ አሁን በአካባቢው የተገለሉ ልጆች ሆነዋል ብላለች። አንደኛው ልጅ በቅርቡ አንደኛ ክፍል መግባቱን ምክንያት በማድረግ ዝግጅት አዘጋጅተውለት እንደነበረም ትገልጻለች። ደስ እንዲለው ተብሎ ያው እንጀራምን ነገር መሰራቱ አይቀርም ያው ህፃን ስለሆነ ይጓጓልና ማለት በዛ ሰዓት ይህ የተደፈረው ልጅ አይደለም እየተባለ ነው የሚታለፈ ሁላ ማለት ያ ማህበረሰብም ድክመት አለ በጣም ማለት ማለት ያው የትምህርት ቤት ሂሳቦች አስተባብሬ ብር አሰባስበን የምርቃቱን ስራ ለልጆች ልብስ ምናምን እንዲሽርሽር ምናምን ይዘናቸው የምንሄደው ማለት ከትምህርት ቤቱ ከዳይሬክተር ጀምሮ እስከ አስተማሪ እስከ ጭነት ሰራተኛ ድረስ እግዚአብሔር ይስጣቸው ያው እኔንም ያበረታቱኛል እንደሚገባኝ ግን ልጆቹ ከኛ በላይ የሆነ ጠንካራ ድጋፍ ነው የሚያስፈልጋቸው ትላለች ሌላው ለህጻናቱ ድጋፍ እያደረገ የሚገኘው ወጣት አነጋግር ያለው ወንደ ሰናበራ ይባላል አሁን የያዘው አንድ ወረዳ አንድ ቀበሌ ነዋሪ ነን እና እነዚህ ይሄ ተፈጠረባቸው ሰዎች ደግሞ እኛ ፕሮጀክት አለ፣ የሆነ ድጋፍ የሚሰጥ በህጻናት ላይ የሚሰራ ፕሮጀክት። እዛ ፕሮጀክት ውስጥ ተደጋፊ ናቸው። ተደጋፊ ስለሆኑ ሳይሆን ደግሞ እኔ የቀበሌ የአካባቢ ልጆች ነዋሪዎች ናቸው። ወላጆቹ እንደነገሩች አሁን አመት ከሁለት ወር አልፈውታል። እውነት ለመናገር አሁን በዚህ ሰዓት ላይ እንባቸው ደርቆ ችግራቸውን ተለማምደውት ነው እንጂ ከዚህ በፊት የዛሬ አመት ከሁለት ወር በፊት ምታያቸው እነዚህ ወላጆች በቃ ነርቨስ ሆነው እራሳቸውን በቃ ጨርቃቸውን ጥለው አብደው ምናምን ነው። አሁን ያው ችግር እያለፈ እየቆየ ሲመጣ ባትረሹን የምትለምጁ ነገር አለ እንጂ አሁን እንባቸው ደርቆ አይናቸው ሟሽሾ ነው የምታያቸው እውነት ለመናገር። እነዚህ ሰዎች በጣም የሚያሳዝኑ ሰዎች ናቸው። ወንደሰን ሕጻናቱ አንድ ጊዜ የመደፈር አደጋ ከደረሰባቸው እነሱም ተመሳሳይ ጥቃት ይፈጽማሉ ተብሎ በማህበረሰብ ውስጥ እንደሚታሰብና ከዚህ የተነሳ መገለል እንደሚደርስባቸው ይናገራል። አንደኛ ይኸውልሽ፣ የግንዛቤ ችግር አለ። ያው አካባቢው ላይ በጣም የዝቅተኛ ቤተሰብ ነው ያለው በኑሮም በእውቀትም ማለት ነው አንድ ማንም ቤተሰብ ያበላሹብናል ብለው ስለሚያስቡ ከእነዚህ ልጆች ጋር እንዳትውሉ ይሏቸዋል። አንድ ሁለተኛ ደግሞ ኢቭን እኮ ትምህርት ቤቱ ላይ ተገልግለዋል። ትምህርት ቤት የሁለት ወላጆች ትምህርት ቤት ይቀየር ተብሎ ሌላ ትምህርት ቤት ሲገቡ ሁሉ ነገር አልቆ ጨርሰው ምን ብለው ፎርም ሞልተው ሊገቡ ሲል አሀ እነዚህ የተደፈሩ ልጆች ናቸው እንዴ እዚህ ትምህርት ቤት አይገቡም ተብሎ እነዚህ ልጆች በአሁኑ ዓመት ጥቅምት አልፎ ነው ትምህርት የጀመሩት። እንደ ኢትዮጵያ እየታየው አይደለም። እነዚህ አውቀው ፈቅደው ወደው የገቡበት ይመስል በጣም ተገልለዋል። ይህ ምንድን ነው? አሁን ወረዳው፣ ክፍለ ከተማው ድጋፍ አድርጎ ግንዛቤ አካባቢው ላይ ያለውን ሕብረተሰብ ጠርቶ እነዚህ ሰዎች ወደው አይደለም ተገደው ነው ብሎ ግንዛቤ ቢፈጥር ሕብረተሰቡ ላይ ሕብረተሰቡም ይሄ ማግለሉ ምኑ ይቀራል። ግን እዛ ጋር ትልልቅ ሰዎች የመንግስት አካላት ኃላፊዎች ላይ ድጋፍ ሳይደር እዚህ ጋር ዝቅተኛው ህብረተሰብ ድጋፍ ያደርጋል ይረዳል ማለት ደግሞ ዘገት ነው። ዶክተር ብርሃኑ ከበደ በቅዱስ ጳውሎስ ሆስፒታል የማህጸንና ጽንስ ስፔሻሊስት ናቸው። በወንዶች ህጻናት መደፈር ዙሪያ ከሁለት ዓመት በፊት አንድ ጥናት መስራታቸውን ይናገራሉ። በጥናቱ ውጤት የታየውም በአስሩ ክፍለ ከተሞች ለጥናት ከተጠቀሙባቸው የህጻናት መደፈር ቁጥር ውስጥ አስር በመቶ ወንድ ህጻናት እንደሆኑ ይናገራሉ። በአዲስ አበባ ከተማ ውስጥ ከተማ ያለውን ሁኔታ ለማጥፋት ሞክሬ ነበር እና በዛን ጊዜ ኮስተርኩት ናሙናዎች ውስጥ አስር በመቶ ያህሉ በወንዶች ላይ እየደረሰ ሰ ከእናቶች መሀል ሆስፒታል ወስደነው ነበረ፣ ሌላ ነገር የታመመ መስሉኝ አላወኩም የሚል እናት አለ። አሁንም ድረስ ደግሞ እንደ ታመሙ ናቸው ልጆቹ የሚልም እናት አለና፣ ይሄ ነገር በህክምና እንዴት ነው የሚታየው? ህጻናት ላይ ሲያጋጥም ወደ ህክምና ሲመጡ አይታወቅም ወይ የህክምና ባለሙያዎች አይለዩትም ወይ ይህን ነገር እንደ ጥቃቱ አይነትና ደረጃ ይለያል። አንዳንድ ጊዜ ብዙ አካላዊ በፊት ጣሞች አካባቢ ወይም ደግሞ በዛ በአካላዊ አካባቢ ላይ ብዙ ጉዳት ሳይኖር ማስጠጠም ይችላል። አንዳንድ ጊዜ ደግሞ መጠነኛ በአካላዊ ቦታዎቹ ላይ የመሰንጠቅ ወይም ደግሞ አንዳንድ ጉዳቶች ሊሰሱ ይችላሉ። አንዳንዴ አልፎ ተርፎ ደግሞ የከፋ ጉዳትም ሊኖር ይችላል። ስለዚህ እንደ ጉዳቱ ደረጃ እና መጠን በሚመጡ ጊዜ ዓይን የሚታይ ነገር በብዛት ላይኖርም ይችላል። ግን እንደ ጉዳቱ እና እንደ ጥቃቱ አይነት ሁኔታና መጠን ይለያይ ይችላል። በመጀመሪያ ይሄ ጥቃት ደርሶብኛል ተብሎ ወዲያው ሰው ከመጣ የምናገኛቸው መረጃዎች ይኖራሉ። አንደኛ በጣም ከፍተኛ ከላይ ጉዳት ባይኖርም በዛ ውስጥ በተሰጥ አካባቢ መጥላት፣ መሰንጠቅ፣ አንዳንድ ደግሞ ፈሳሾች መገኘት እንደዚህ እንደዚህ ነገሮች ማስረጃውን ሊያጠናክሩም ይችላል። ብዙ ጊዜ ይሄ ማስረጃው ላይገኝ ይገኝ የሚችለው ዘቢቶ በሚወጡበት ጊዜ ነው። ቶሎ በሰባ ሁለት ሰዓት ባነሰ ጊዜ ውስጥ የአይነቱ ሰዎች ላይ ይህ የደረሰው ጉዳት መድረሱን የሚያሳዩ ፍንጮች ወይም ደግሞ መረጃዎች ሊገኙት የሚችልበት ሁኔታ የተሻለ ይሆናል። ብዙ ጊዜ ይሄ አካላዊ ጥናት በአካል ላይ የስነ ልቦና ሆነው ይሄ ሳይኮሎጂካል ጠባሳ ቶሎ አይገኝ እና ለዚህም የስነልቦና እንትን ያስፈልጋቸዋል ነገር ግን ይሄ ያጠቃቸው ሰው ትክክለኛ ተይዞ ትክክለኛ ፈሰባሰብ ሲያዩ ግን ራሱ አንድ ደህነት ነውና መረጃ ላይ ማሰባሰ ነገር ትልቅ ትኩረት የሚሰጥበት። ራሔል ገብረመስቀል ወጣት የስነ ልቦና ባለሙያ ናት። ለሁለት አመታት በበጎ አድራጎት ድርጅት ውስጥ ስታገለግል ቆይታ አሁን የእርቅ ማዕድ ለተሰኘ ፕሮግራምና በበጎ ፈቃደኝነት የማማከር አገልግሎት የሚሰጥ ቡድንን ተቀላቅላለች። ሶስት ወር ሊሆነኝ ነው እዛ ስራ ከጀመርኩኝና፣ እስካሁን ወደ አምስት ልጆች አሉ እኔ ጋር የሚመጡት በልጅነታቸው እንደዚህ አይነት ጥቃት ደርሶባቸው ማንንም ሳያማክሩ ይዘው ታድገው፣ ከዛ በኋላ ደግሞ ሌላ ችግር ውስጥ ገብተው ሳይኮሎጂካሊ በጣም ተጎተው አሁን ገና ወደዚህ የመጡ አሉ። ወደ አምስት የሚሆኑ እኔ ጋር የሚመጡ እንኳን ማለት ነው። ግን በልጅነታቸው ነው ይሄ ጥቃት የተፈጸመው። ግን ለማንም ሳያማክሩ ወደ ሌላ ሌላ ነገሮችንም ገብተው በዚህ ውስጥ ያሉ አሉ። እስካሁን የመጡት እኔ ጋር ለማንም ሲናገሯቸው ሰሚ ነገ ራሳቸው ይዘው ቤተሰባዊ አቅም ጓደኛም የላቸውም ራሳቸውን አግልለው ደብቀው እየኖሩ ነው ያሉት ህጻናቶቹ የስድስት የሰባት የስምንት ዓመት ህጻናት ናቸው። በአንድ ሰፈር ውስጥ የሚኖሩ ህጻናት ናቸው። ና ስነ ልቦናቸው ላይ ችግር እንደተከሰተ አካላቸውም ላይ ችግር እንደተከሰተ ነው እና እነዚህ ህጻናት ከዚህ ውስጥ አሁን ከደረሰባቸው አደጋ ለማገገም ምን ቢደረግላቸው ነው የሚሻሻሉት? ትያለሽ እኔ መጀመሪያ ሀሳብ የምሰጠው መጀመሪያ ቢታከሙ ነው በምንም ብሎ ሰውም ረቷቸው ሆኖ ቢታከሙ ቢታዩ፣ ከዚ በኋላ ደግሞ ሳይኮሎጂካሊ መታከም እንዳለባቸው ያ ሰውም ድሀ ሰፈር ከሆነ እንደዚህ አይነት እውቀት ከሌለም ወደ ሳይኮሎጂ መሄድ ወደ ህክምና መሄድ አይታሰብም። ዝም ብሎ አፍናቸውን የሚያስቀምጧቸው ማንም የሚረዳቸው እንኳን ከሌላ ያው ያወቀ ሰው ለምሳሌ እኛም እንደዚህ አይነት ነገር እየሰራን ነው። መርዳት ካለብን መርዳት ነው ያለብን። ጉዳዩን በተመለከተ ተይዟል ወደ ተባለው ጉለሌ ክፍለ ከተማ ፖሊስ ደውዬ ነበር። የክፍለ ከተማው የወንጀል ትራፊክ አደጋ ምርመራ ኃላፊ ኮማንደር ታሪኩ ጉዳዩ በልደታ ከፍተኛ ፍርድ ቤት የሕጻናትና ሴቶች ጉዳይ ችሎት የተያዘ በመሆኑ መዝገቡ ውሳኔ ሳያገኝ በዝርዝር ጉዳይ አስተያየት መስጠት እንደማይችሉ ገልጸውልናል። ያው ተጠርጣሪው ማረሚያ ቤት ነው ያለው። ገና ውሳኔ አላገኝም። በፍርድ ሂደት ላይ ያለ ኬዝ እንደሆነ ነው ያለውን ነገር የተረዳ አስተያየት ለመስጠት ምክንያቱም ያው ተጠርጣሪው አንቺም ፊልም ልትገምጪ እንደምትችው ነጻ ሊባል ይችላል፣ አሊያም ደግሞ ጥፋተኛ ሊባል ይችላል። ይሄ ባለበት ሁኔታ ብዙ አስተያየት ለመስጠት አስቸጋሪ ነው የሚሆነው ያ ተጠርጣሪው እስር ላይ ነው ያለው እዛ አካባቢ ላይ ያሉ ሰዎች ስለሆነ በአንድም ሰው ላይ በአንድ ሳልጅ ላይ ብቻ የተፈጸመም ስላልሆነ በኬሊ ክብደት አንጻር ባይቶን ዋስና ተከልክሎ እዛው በፍርድ ቤት ማረሚያ ቤት ቆይቶ ሂደቱን በውሳኔ ደረጃ እንዲታይ የተወሰነው ና ከዛ ሰዓት ድረስ ያለው ነገር ውሳኔውን ሳይታይም አስቀድሞ እንዲህ ነው ብሎ ለማለት ስለሚያስቸግር፣ ይህን ያው መጨረሻ ላይ ውሳኔ ከተሰጠ በኋላ መገለጽ ያለበት ነገር ካለ ሊገለጽ ይችላል በዛን ሰዓት። በዩናይትድ ስቴትስ የሚገኘው ሜዮ ክሊኒክ የህክምና ኮሌጅ የነርቭና የስነ አእምሮ ሕክምና ፕሮፌሰር ዮናስ እንዳለ ገዳ እንዲህ ያለ የወሲብ ጥቃት የሚደርስባቸውን ህጻናት ወንዶች ለማከም ለብቻ እውቀት ያላቸው ሰዎች እንዳሉ ይናገራሉ። እነዚህ ህጻናት እንደዚህ አይነት ጥቃት በሚደርስባቸው ጊዜ ከፍተኛ የመረበሽ እንቅልፍ የማጣት የመደናገጥ፣ ድብርት ውስጥ መግባት፣ ፍርሀት ከፍተኛ ፍርሀት እና ትልቅ ግራ መጋባት ውስጥ ይገባሉ። ምክንያቱም ከትልልቅ ሰው የሚጠብቁት ህጻናት ፕሮቴክት እንዲያደርጓቸው እንዲጠብቋቸው፣ እንዲንከባከቧቸው ነው እንጂ እንዲህ አይነት አደጋ ያደርሱብናል ብለው አይጠብቁም ህጻናት። ስለዚህ ያልተጠበቀ ነገር በሚመጣ ጊዜ ይከላከለናል፣ ይጠብቀናል፣ ይንከባከበናል ብለው የሚጠብቋቸው ትልልቅ ሰዎች ያን በማድረግ ፈንታ ጥቃት ሲያደርሱባቸው ከፍተኛ የአንጎል መረበሽ ውስጥ ይገባል እና እንደዚህ ሲሆኑ አንዳንዴ በመድኃኒት ለስድስት ወርም ለአንድ ዓመትም ሊታከሙ ይችላሉ። ስለዚህ ዋናው ከሁሉ ከሁሉ የስነ ልቦና አዋቂዎች የሚያደርጉት በተለያየ ዘዴ ይህንን ነገር ለማከም የመንፈስ ጠባሳውን ለማከም የሚያደርጉት ነው። ሌላው ደግሞ መድኃኒት በመስጠት ድብርት ወይም ከፍተኛ የጭንቀት መንፈስ ለስድስት ወር ወይም ለአንድ ዓመት ወይም ከዛም በላይ መድኃኒት በመስጠት የሚያከሙት ነው። ኢትዮጵያ ውስጥ እኔ እስከማውቀው ዶክተር ምኒልክ የሚባሉ የሳይኪያትሪስት የህክምና ባለሙያ ናቸው። ሜዲካል ዶክተር ናቸው። አዲስ አበባ ነው ያሉት። እሳቸውን ቢያገኙ ወይም የእሳቸውን ረዳቶች ቢያነጋግሩ ጥሩ ይመስለኛል። የህጻናት ወላጆች የጠየቁትም ይህንን ነው። ለተጎዱ ልጆቻቸው ተገቢ የሆነ ህክምና ህክምናና የተፋጠነ ፍትህ የሚሰጣቸው አካል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አስተያየቶቻችሁን ላኩልን። ከላይ በሰማችሁት ዘገባ ሰፊ ዘገባ ነው አስተያየቶቻችሁን አት ቪኦ ያ ማህሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አራጋውና ሄኖክ ሰማ ጊዜነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ጋር በመሆን የምንሰናበተው እኛውነን። መልካም ምሽት። በነገው ጉዞ እንገናኝ።